እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ም ነፃነቷን ያገኘችው የንዑሷ ሀገር ኮሶቮ ብዙ ህዝብ በወቅቱ ሀገር እየለቀቀ ይሰደዳል። እንደ አውሮፓውያን ዘመን አቆጣጠር በ2015 ዓ ም መጀመሪያ ላይ እስከ 150000 የኮሶቮ ዜጎች አውሮፓ ህብረት አባል ሀገራት ገብተዋል። ባለፈው ጥር ወር ብቻ 3630 የኮሶቮ ተወላጆች ነበሩ ጀርመን ውስጥ ተገን የጠየቁት። ይሁንና የእርስ በርሱን ጦርነት በመሸሽ ባለፉት ወራት በመቶ ሺህ የሚቆጠሩ የሶሪያ ዜጎች ጀርመን በገቡበት ሰበብ በተፈጠረው ግዙፍ ችግር የኮሶቮ ዜጎች የተገን ማመልከቻ ማስገባት እንኳን እንዳልቻሉ የቻሉትም ቢሆኑ ኮሶቮ አስተማማኝ ሀገር ተብላ በምትታይበት ሁኔታ የተነሳ ማመልከቻቸው ውድቅ መሆኑን አንዱ ተገን ጠያቂ ነቅ ሜዲን አስረድቷል። ኮሶቮ ውስጥ ጦርነት የለም በሚል ምክንያት ተገን እንደማይሰጠን ነው የነገሩን። በአጭሩ ሀገር አላችሁ ነው ያሉ። በዚህም የተነሳ ባለፉት ወራት ብቻ ወደ 15 ሺህ የሚጠጉ የኮሶቮ ዜጎች ከአውሮጳ ህብረት አባል ሀገራት ተባረዋል። ኔቅሜዲንን የመሳሰሉ ተመላሾች ትልቅ ችግር ላይ እንደሚገኙ ነው የሚናገሩት። በተለይ መሸት ሲል ብርዱ በማይቻለው ተራራማው የሰሜን ኮሶቮ አካባቢ የሚገኘው ኔቅሜዲን ለመኖር ያህል ካልሆነ በስተቀር ለቤት ማሞቂያ የሚያስፈልገውን ከሰል መግዣ እንኳን እንደሌለው ነው የገለጸው። የምኖረው ወንድሜ ቤት ነው። ሁለት ልጆች አሉኝ። ምግባችንንና ለኑሮ የሚያስፈልገን ሁሉ የሚችለው ወንድሜ ነው። እኔ ምንም ነገር የለኝም። የኮሶቮ መንግስት ለተመላሾቹ ዜጎቹ መዲናይቱ ፕሪሽቲና መዳረሻ ላይ አንድ የማቆያ ማዕከል ከፍቷል። ምክንያቱም አንዳንዶቹ ወደ ህብረቱ አባል ሀገራት ላደረጉት የጉዞ ወጪ መሸፈኛ ሲሉ መኖሪያ ቤታቸውን ሸጠዋል። ፋሪየ ተርናቫ ሸርሜንዲ በሀገር አስተዳደር ሚኒስቴር ውስጥ ተመላሾቹን የኮሶቮ ዜጎች እንደገና በህብረተሰቡ ውስጥ መልሶ ለማዋሃድ የተከፈተው ክፍል ኃላፊ ናቸው። ማዕከሉ እስከ 25 ሰዎች መቀበል ይችላል። ሆኖም ግን ይህን ያህል ሰው እስካሁን ወደ ማዕከሉ አልመጣም። ምክንያቱም እኛ አገልግሎት የምንሰጠው ረዘመ ከተባለ ለሰባት ቀናት ብቻ ነው። ሰራተኞቻችን ተመላሾቹ ለገጠማቸው የመኖሪያ ቤት ችግራቸው ቀድሞ ይኖሩበት በነበረው አካባቢ ወደሚገኘው የከተሞች አስተዳደር በመሄድ መፍትሄ ያፈላልጋሉ። የኮሶቮ መንግስት በአውሮፓ ህብረት አባል ሀገራት ያቀረቡት የተገንማ መልከቻቸው ውድቅ ሆኖባቸው ወደ ትውልድ ሀገራቸው የተመለሱ ዜጎቹን ለመርጃ በአሁኑ ጊዜ 3.2 ሚሊዮን ዩሮ መድቧል። ይሁን እንጂ ጀርመን በአስር ሺዎች የሚቆጠሩ የኮሶቮ ዜጎችን በቅርቡ ወደ ሀገራቸው ለመመለስ እቅድ እንዳላት ማስታወቋ ሲታሰብ ይኸው የተመደበው ገንዘብ በጣም ንዑስና እዚህ ግባ የማይባል ሆኖ መገኘቱን ከስዊድን የተባረረችው የሁለት ልጆች እናት ቴሬዛ ገልጻለች። ከተመለስን አንድ ወይም ሁለት ሳምንት ሆኖናል። እስካሁን አንዳችም እርዳታ አላገኘንም። ምንም ገንዘብ የለንም ኮረንቲ፣ ምን አለፋህ፣ ለኑሮ የሚያስፈልገው ሁሉ የለንም። የኮሶቮ ዜጎች ሀገራቸው አስተማማኝ ብትባልም ሰርተው ሕይወታቸውን መምራት የሚችሉበት ብሩህ የወደፊት እድል በማጣታቸው ወደ በለጸጉት የምዕራብ አውሮጳ ሀገራት መሰደዳቸውን አሁንም እንደቀጠሉ ነው፣ ምንም እንኳን በዚያ የመቆየት እድላቸው ንዑስ ቢሆንም።